እግዚአብሔር አምላካችንን በጣም እናመሰግናለን። ጌታ ይመስገን። ዛሬ በጌታ ፊት አብረን የምናየው በአንድ ርዕስ አኳያ በልቤ ውስጥ የመጣ ቃል ነው። ተከታታይ ነገሮችን ከመጀመሪያ በፊትና ርዕሱ የጸኑ የእግዚአብሔር ቃል ኪዳኖች የሚልና በቁጥር ሀያ ላይ በተለይ የተመሰረተ ነው እና እግዚአብሔር በዚህ ቃል እንዲናገረን ልባችንን እንዲያጸና እግዚአብሔር አምላካችን እንዲያደርግ እንጸለያለን። ስለዚህ በቀጥታ ወደ መልእክቱ እሄዳለሁኝ። አንዳንድ ነገሮችን እንደ መግቢያ ብነግራችሁ ጥሩ ነው። የሰው ልጆች ባሉበት አጠቃላይ የህይወት እንቅስቃሴያቸው፣ በመንፈሳዊ ነገራቸው፣ በጸባዮቻቸው እናደርጋለን ብለው በሚያስቡት ነገር ሁል ጊዜ ተለዋዋጭነት ይታያል እና ግልጽ ያልሆነ ተለዋዋጭነት፣ ግልብነት ይታያል እና ይሄ ተለዋዋጭነት፣ ግልብነት እና አንዱን ይዞ አንዱን መልቀቅ ከክርስትና አጠቃላይ ባህሪ እና ከክርስትና እምነት ጋር የማይሄድ ነው። እና ይህንን ምን ለመናገር የተነሳውበት ምክንያት ሐዋርያው ቅዱስ ጳውሎስ በዚህ ነገር ተከሶ ነበር። አሁን የቆሮንቶስን ቅድም ወንድማችን ቴዎድሮስ ሲያነብልን ከቁጥር 13 ጀምሮ ሁለተኛ ቆሮንቶስ ላይ ጳውሎስ ወደ ቆሮንቶስ እመጣለሁ ብሎ ለቆሮንቶስ ሰዎች ነግሯቸዋል እና ቀረ ከቀረ በኋላ እንደገና አሁን ደግሞ በመቄዶንያ በኩል አልፌ እናንተ ጋር መጥቼ እንደገና ወደ መቄዶንያ ሄጄ ከዛ በኋላ ወደ ሌላ ቦታ ወደ አካያ፣ ወደ ኢየሩሳሌም እሄዳለሁ የሚለውን ነገር ገልጾላቸዋል። ከዛ ከዚህ በፊት እመጣለሁ ብሎ በመቅረቱ ምን ብለው ከሰውታል? ይሄ የሆነ ተለዋዋጭ የሆነ ባህሪ ነው ያለህ እና ይሄ ደግሞ የሚያሳየው እምነቱ ራሱ ተለዋዋጭ አይነት እምነት መሆኑን ነው እና ታማኝነት የለህም፣ እና ተለዋዋጭነት አለህ። ቅድም ሲነበብ እንደሰማችሁት እኔ በእናንተ በኩል መጥቼ በዚህ በኩል ሄዳለው ብዬ ስል ቅሌትን አሳየሁ ወይ ተለዋዋጭነትን አሳየሁ ወይ የሚል አይነት ነገር ነው እየተናገረ የነበረው። እና ጳውሎስ የሚላቸው እምነቴ፣ የእኔ እምነት ተለዋዋጭ አይደለም፣ የእኔም ባህሪ ተለዋዋጭ አይደለም። እንደውም ያልመጣሁበት ምክንያት ብሎ ሲናገር ለእናንተ ስለራራሁላችሁ ነው ያልመጣሁት። ምክንያቱም የቆሮንቶስ ሰዎች የሰሯቸው በጣም ብዙ አስቀያሚ ኃጢአቶች ነበሩ እና ጳውሎስ ቢመጣ በነዚህ በኃጢአተኞች ላይ በቁጣና በፍርድ እንደሚናገር ይጠበቃል እና ስለዚህ አሁን እኔ መጥቼ ቀጥታ ከእናንተ ጋር ፊት ለፊት ከመጋፈጥ ይልቅ ጥቂት መቆየቴ የኔን መራራት ነው የሚያሳየው እንጂ የባህሪ ተለዋዋጭነቴን አይደለም የሚያሳየው፣ የሚል ምንድን ነው ሀሳቡን የማስረዳት ነገር ይናገርና በቀጥታ የመጣው ቁጥር ሀያ ላይ ነው። ቁጥር ሀያ ላይ ሲመጣ እንደዚህ ነው ያላቸው። ምንድን ነው ያላቸው? ቁጥር ሀያን ላንብብላችሁ። እግዚአብሔር ለሰጠው የተስፋ ቃል ሁሉ አወን ማለት በእሱ ነውና ስለዚህም ለእግዚአብሔር ስለ ክብሩ በእኛ የሚነገረው አሜን በሱ ደግሞ ነው ብሎ እግዚአብሔር ቃል ኪዳን። በእርግጥ የትርጉም ልዩነት አለ። እግዚአብሔር ስለሰጠው የተስፋ ቃሎች ነው የሚለው የግሪኩ፣ የእንግሊዝኛውም አዲሱም ትርጉም እንደዛ ነው የሚለው። አዲሱ ትርጉም ማለት ወደፊት የሚወጣ ትርጉም ማለት ነው፣ ቀጥታ ከግሪኩ ጋራ ሲመሳሰል እና እግዚአብሔር የገባልን ቃል ኪዳኖች አሉ፣ የተስፋ ቃል ኪዳኖች አሉ እነዚህ ቃል ኪዳኖች የጸኑ ናቸው የሚል ነገር ነው ሊነግራቸው የፈለገው እና ዛሬ እኔ ለእናንተም ላካፍላችሁ የምፈልገው በዚህ ቁጥር ላይ ተመስርቼ የእግዚአብሔር ቃል ኪዳኖች ምን እንደሆኑ እና ምን ያህል የጸኑ እንደሆኑ በምን በኩል ወደኛ እንደመጡ እና የመጨረሻ ግባቸው ምን እንደሆነ እንድናይ ነው። ይሄንን በልባችንና በሕይወታችን መያዝ በክርስትና እምነታችን በጣም በጣም አስፈላጊ ነው። ስለዚህ የመጀመሪያው ቃል የምናገርበት የመጀመሪያው ሀሳቤ ራሱ የእግዚአብሔር ቃል ኪዳኖች በሚል ርዕስ ነው። እንግዲህ ቁጥር ሃያን ስትመለከቱ ጳውሎስ የሚናገረው ስለ እግዚአብሔር ቃል ኪዳኖች ነው። በዚህ በመጽሐፍ ቅዱስ አጻጻፍ ውስጥ አንዳንድ ነገሮች አሉ። ምን የምንላቸው ነገሮች አሉ። በቀጥታ መልእክቱን እየተላለፈ ሰዎች ከዋናው መልእክት ከዋናው ፍሰት ዞር ብለው ወይም ደግሞ በእንግሊዝኛ ዳይግሬስ አድርገው ሌላ ሀሳብ ውስጥ ይገባሉ። እዚህ ጋ ልክ እንደ ዳይግሬሽን ነው ጳውሎስ ሀሳቡን ያስቀመጠው እና ትንሽ ከዋናው መስመር ወጣ ብሎ ነው ስለ ቃል ኪዳን የሚናገረው ነገሩ የተናገረውን ነገር ለማስረዳት ነው ግን የእግዚአብሔር ቃል ኪዳኖችን ሰዎች እንዲያስቡ የእግዚአብሔር ቃል ኪዳኖች የማይለወጡ የጸኑ እንደሆኑ በልባችንና በሕይወታችን እንድንይዝ ነው። እና ታዲያ እኔ በመጀመሪያ የምናገረው የእግዚአብሔር እግዚአብሔር የሚባለው አምላክ የቃል ኪዳን አምላክ ነው። በጣም ይገርማችኋል። ብዙ ታላላቅ ቃል ኪዳኖች በመጽሐፍ ቅዱስ ውስጥ ተሰጥተዋል እና ቁጥራቸውን በጣም ይህን ቃል ኪዳኖቹን በሙሉ ዴይ ኤንድ ናይት ያጠኑ ሰዎች እንደሚናገሩት መጽሐፍ ቅዱስ ላይ ከ30 ሺህ በላይ ቃል ኪዳኖች አሉ። እና እነዚህ 30 ሺህ በላይ ቃል ኪዳኖች ዘፍጥረት 3 ቁጥር 15 ጀምሮ እስከ ራእይ ምዕራፍ 22 ድረስ የተዘረጉ ናቸው። እና መጽሐፍ ቅዱስን ስናነብ በእያንዳንዱ ገጽ ማለት ትችላላችሁ የእግዚአብሔር ቃል ኪዳኖች አሉበት። አንዳንድ ነገሮችን ልንገራችሁ የእግዚአብሔር ቃል ኪዳኖችን በተመለከተ ቁጥራቸው እጅግ ብዙ ነው። ግን የእግዚአብሔር ደግነትን፣ የእግዚአብሔርን ቸርነት የሚናገሩ እግዚአብሔር ለእኛ ያለውን ዓላማ የሚያብራሩ ናቸው እና ማጽናናታቸው በጣም ጣፋጭ ነው። ጠንካራ ነው እና ለቁስላችን መድኃኒት ናቸው። ለተስፋ ማጣታችን ተስፋ ሰጪዎች ናቸው። ለውጣ ውረዶቻችን አበረታቾች ናቸው። ለድካማችን እረፍት፣ ለጸሎታችን ራሱ መልሶች የሚሆኑ ናቸው። የእግዚአብሔር ቃል ኪዳኖች እጅግ በጣም ክቡር ናቸው። በጣም ምክንያቱም ከራሱ ከእግዚአብሔር የመጡና በፍጹም የማይለወጡ ናቸው። የማይለወጡበትን ምክንያት እናገራለሁኝ። እና መጽሐፍ ቅዱስ ላይ ታዲያ በብዛት አሉ። እኔ አንዳንድ ነገሮችን ስለ እግዚአብሔር ቃል ኪዳኑ የሳስብ የተዘጉ በሮችን የሚከፍቱ ናቸው። ከጥርጥር ማነቆ ከጥርጥር ሕይወት ነፃ የሚያወጡ ናቸው። እግዚአብሔር ቃል ኪዳን የሚፈጽም አምላክ መሆኑን ስናይ ቃል ኪዳኖቹን ስናምንባቸው፣ ስንታመንባቸው ማለት ነው የእግዚአብሔርን ቅዱስ ፍቅር በልባችን ውስጥ የሚያፈሱ ናቸው። አሁን መጽሐፍ ቅዱስን በሙሉ ስትመለከቱ እውነተኛ አማኞች የእግዚአብሔር ቅዱስ ፍቅር በልባቸው ከቃል ኪዳኑ የተነሳ የፈሰሰላቸው ናቸው። የስነ ምግባር ጥንካሬዎች ይሰጣሉ ማለት ስነ ምግባር እግዚአብሔርን የሚያስከብር ባህሪ፣ ጸባይ እንዲኖረን ጠንካራዎች እንድንሆን የሚያድርጉ ናቸው። የሚያጸኑን፣ ከገደል አፋፍ የሚያድኑን እና የመንፈሳዊ እድገት መፈንጠሪያ ወይም ደግሞ መዝለያ ድንጋዮች ናቸው። የእግዚአብሔር ቃል ኪዳኖች ከጭንቀት ውስጥ መውጫዎች። በጣም በጣም ብዙ ነገር ስለ እግዚአብሔር ቃል ኪዳኖች መናገር ይቻላል። ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ አራት ቁጥር ስምንት ላይ ምን ብሎ ተናግሯል? ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል፣ እግዚአብሔርን ለመምሰል ማስለመድ ግን ለአሁንና ለሚመጣው ዘመን በጣም ጠቃሚ ነው ብሎ ይናገራል። ሰዎች ሰውነትን ለዓለማዊ ነገር፣ ለስጋዊ ነገር ለማስለመድ በጣም ብዙ ጥረት ያደርጋሉ። ዓለም በሙሉ የምታቀርብልን ነገር ለስጋዊ ነገር ሰውነታችንን እንድናስለምድ ነው። ግን መጽሐፍ ቅዱስ እግዚአብሔርን እንድንመስል የሚያስችሉንን ቃል ኪዳኖችና የተስፋ ቃል ኪዳኖች የሞላበት የሰጠን መጽሐፍ ስለሆነ ቃል ኪዳኖቹን ማሰብ በጣም ጠቃሚ ነው። ሁለተኛው ነጥቤ ቃል ኪዳኖቹ በሙሉ በክርስቶስ ነው የተሰጡት። አሁን መጽሐፍ ቅዱስን በሙሉ በምንመለከትበት ጊዜ እያንዳንዱ ሰላሳ ሺውም ቃል ኪዳን ከዛ በላይ የሚሆኑ ቃል ኪዳኖች አሉ። በሙሉ የተሰጡት በክርስቶስ ነው። ከክርስቶስ ውጪ ቃል ኪዳን አልተሰጠም። ለዚህ ነው በቤተ ክርስቲያን በምድር ላይ የቆመችው የተመሰረተችው እንደ ተቋም ያለችው ነገሮችን ሁሉ በክርስቶስ ውስጥ ሰዎች እንዲያደርጉ እና ለማበረታታት ለማሳየት ነው። የቤተ ክርስቲያን መመስረት ምክንያቱ ለዚህ ብቻ ነው። ለመጨፈር፣ ለመደነስ፣ ኢንተርቴን ለማድረግ አይደለም። እኛ በእግዚአብሔር ተስፋ ቃል ላይ ተመስርተን እንድንጸናና እንድንቆም ከዛ የሚገኘውን ጥቅም መጽናናት፣ በረከት፣ ደስታ፣ ሰላም እና ሰማያዊና ዘላለማዊ ተስፋ እንድናይ ማስደረግ ነው። እግዚአብሔር ይመስገን። ከዚህ የተነሳ ቃል ኪዳኖቹ በሙሉ የተመሰረቱት በክርስቶስ ኢየሱስ እንደሆነ እንድናስብ ያስፈልጋል። ግን ለምን የሚል ጥያቄ ብንጠይቅ አንድ ሶስት ነጥቦችን እዚህኛው ስላይድ ላይ ለማሳየት ሞክራለሁ። አንደኛ፣ ቃል ኪዳኑ በክርስቶስ የተመሰረተበት ምክንያት የእሱ ስብዕና በጣም የተለየና አስደናቂ በመሆኑ ነው። ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ቢወለድም እንኳን እሱ ከዘላለም የነበረ አምላክ ነው። የሰውን ስጋ በራሱ ላይ በመለኮትነቱ ላይ ጨምሮ በኃጢአተኛ ሰው ዓለም ውስጥ ወደዚህ በኃጢአት ወደ ተበከለ ዓለም ውስጥ ገብቶም እንኳን አንድም እንከን በአፉ ተንኮል አልተገኘበትም ብሎ መጽሐፍ ቅዱስ ይናገራል። አንድም ቀን ጌታ ኢየሱስ ክርስቶስ ንጹህ፣ ቅዱስ ሆኖ በመስቀል ላይ የተሰዋ ነው። ስለዚህ የእሱ ስብዕና፣ አምላክነቱ፣ ፍጹምነቱ ቃል ኪዳኑ በሱ በኩል እንዲመጣ እንዲደረግ እንዲከናወን አስችሎታል። እግዚአብሔርም ይሄንን ፈቅዷል። ሁለተኛው ነጥቤ እዚህ ጋር የምናገረው የአማላጅነት አገልግሎት ባህሪውም ላይ የተመሰረተ ነው። እኛ ጌታ ኢየሱስ ክርስቶስን ከዚህም በፊት ተናግሬያለሁ፣ ሶስት ቢሮዎች አሉት ጌታ ኢየሱስ። በብሉይ ኪዳን ነቢያት የነበሩ ሰዎች ነበሩ። አንድ ሰው ነቢይ በነበረበት ጊዜ ክህነትንና ንጉስነትን አብሮ አጣጥሞ ይዞ አያውቅም። አንድ ሰው ንጉስም በነበረበት ጊዜ ንጉስ ሆኖ ክህነትና ነቢይነት አብሮት ኖሮ አያውቅም። ጌታ ኢየሱስ ክርስቶስ ግን ሶስቱ ቢሮዎች አሉት ማለት ካህን ነው፣ ደግሞም ነቢይ ነው፣ ደግሞም ንጉስ ነው። ስለዚህ እነዚህ ሶስት ነገሮች ተዋህደው ያሉበት በጌታ በኢየሱስ ክርስቶስ ውስጥ ነው እና ነቢይ ስለሆነ የትምህርቶቹ መሰረቶች፣ የመጽሐፍ ቅዱስ ትምህርቶች መሰረቶች፣ በትምህርቶቹ ውስጥ ያሉት በመጽሐፍ ውስጥ ያሉት ቃል ኪዳኖች፣ ማብራሪያዎች በሙሉ በሱ ነው የተገለጡት። ሁለተኛ ከዚህ የተነሳ ነው እኔ አሁን በዚህ ዘመን ነቢይንን ምናምን ብለው የሚነሱ ሰዎች በሙሉ ውሸታሞች ናቸው የምለው። ነቢያችን አንድና አንድ ነው እሱም ማን ነው ጌታችን ኢየሱስ ክርስቶስ ነው እግዚአብሔር ይመስገን እሱ ካህን ነው የካህናት ካህን ነው ማለት መጽሐፍ ቅዱስ ዕብራውያን ላይ ብትሄዱ ጌታ ኢየሱስ ክርስቶስ ሊቀ ካህን ነው ሌሎች ሊቀ ካህኖች ነበሩ እነሱ እንዳይኖሩ ሞት ከልክሏቸዋል ይልና ይሄኛው ግን የዘላለም ሊቀ ካህንነት ስላለው በሱ በኩል የሚመጡትን ለዘላለም ሊያድናቸው ይችላል ብሎ ይናገራል እና የምህረት ቃል ኪዳኖች አምልኳችን ተቀባይነት ያላቸው እና አምልኳችን እኛን የሚያረኩት የሚያስደስቱት ደግሞ መንፈሳዊ በረከትን የሚያመጡት በክርስቶስ ኢየሱስ ካህንነት ብቻ ነው ሶስተኛው ጌታ ኢየሱስ ንጉስ ነው ንጉስ በመሆኑ የመግዛት ኃይል አለው ጠላቶቻችን ላይ እኛ ስልጣን እንዲኖረን ኃጢአት ላይ ኃይል እንዲኖረን ኃጢአትን በውስጣችን ጸጥና ሰጥ ብሎ እንዲገዛ የማድረግ ችሎታና ብርታት አለው እና ከዚህ ከዚህ የተነሳ ቃል ኪዳኖቹ በሙሉ የተደረጉትና ወደኛ የመጡት በክርስቶስ በጌታችን ውስጥ ነው። ሶስተኛ ክርስቶስ ከህዝቡ ጋር ካለው የግንኙነት ቃል ኪዳን ነው። ጌታ ኢየሱስ ክርስቶስ በመስቀል ላይ ሞቶ እኔና እናንተን አድኖ እኛ በሱ ውስጥ በመሆን የዘላለምን ህይወት፣ አዲስን ህይወት እንድናገኝ አድርጓል። ከዚህም ባሻገር እኛ በሱ ውስጥ ተወክለናል። በእግዚአብሔር ፊት ሆኖ ሁል ጊዜ ስለ እኔና ስለ እናንተ፣ እኛን ወክሎ በመንግስተ ሰማይ ስለኛ ይታያል። ይሄ የአማላጅነት አስደናቂ ባህሪው ነው። ስለዚህ ቃል ኪዳኖቹ የእግዚአብሔር ቃል ኪዳኖች በጣም ብዙ ቃል ኪዳኖች በሱ ነው የመጡት። በሱ ደግሞ ለእኛ ተግባራዊ ይሆናሉ እና ይህንን ሳስብ ወደ ሶስተኛ ነጥቤ ፈጥኜ ይሻገራለሁ። ሶስተኛው ነጥቤ ቃል ኪዳኖቹ ጌታ ኢየሱስ እግዚአብሔር በመጽሐፍ ቅዱስ የሰጠን ቃል ኪዳኖች የጸኑ ናቸው። አሁን ከዋናው ርዕሴ ጋር የሚያያዝ ሀሳብ ነው። አንድ አራት ነጥቦችን ከዚህኛው ሀሳብ ጋር እናገራለሁ ቅድም እንዳልኩት ቃል ኪዳኖቹ በክርስቶስ ነው የተሰጡት፣ ብያቸዋለሁ ከክርስቶስ ስብዕና የተነሳ ከክርስቶስ የአማላጅነት ስራ የተነሳ ከእኛ ጋር ካለው አንድነትና ግንኙነት የተነሳ በሱ በኩል ነው የመጡት። ግን እነዚህ ቃል ኪዳኖች የጸኑ ናቸው። የጸኑ ናቸው የሚለውን ለማየት ቁጥር 20ን እንደገና ማንበብ ያስፈልጋል። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 20 እግዚአብሔር ለሰጠው የተስፋ ቃል ኪዳኖች ሁሉ አዎን ማለት በእርሱ ነውና ስለዚህ ለእግዚአብሔር ስለ ክብሩ በእኛ የሚነገረው አሜን በሱ ደግሞ ነው ብሎ ይናገራል። አሁን ይህንን ለማየት ይህንን አዎን እና አሜን የሚሉትን ቃሎች ማሰብ ያስፈልጋል። ተመልከቱ፣ ሁለት ቦታ ላይ ማለት አንዳንድ ጊዜ አዎን የሚለው ቃል እና አሜን የሚለው ቃል ተጠቅሰዋል። እነዚህ ቃል ኪዳኖች አዎን ናቸው በሙሉ ብሎ ሁለተኛ ደግሞ አሜን ናቸው ብሎ ይናገራል። አዎንና አሜን የሚሉት አስደናቂ ቃሎች ናቸው። ምን ማለት ናቸው መሰላችሁ? የእግዚአብሔር ቃል ኪዳኖች በእርሱ በክርስቶስ በኩል እርግጠኞች ናቸው፣ የጸኑ ናቸው፣ እውነተኞች ናቸው፣ የማይለወጡ ናቸው የሚል ሀሳብ ነው ያለው እና የእግዚአብሔር ቃል ኪዳን የሚለወጥ አይደለም። እርግጥ ነው እርግጥ ነው፣ ጽኑ ነው ጽኑ ነው የሚል መልእክትን ነው የሚያስተላልፉት። እና የእግዚአብሔር ቃል ኪዳኖች በእርሱ በክርስቶስ አዎንና አሜን ናቸው። እና እነዚህን ነገሮች ስናይ እንዴት ነው አዎን የጸኑ ናቸው የሚባለው ከምን ከምን የተነሳ ነው የሚለውን ነገር ስናስብ እዚህ ጋር ነው ነጥቦችን የምደረድረው። የመጀመሪያው ከእርሱ በእርሱ በኩል አዎንና አሜን ናቸው ስለተባለ ከሱ ማንነት የተነሳ ነው። እሱ ጌታ ኢየሱስ ክርስቶስ ዘላለማዊ አምላክ ነው እና በእሱ በኩል የመጡት ቃል ኪዳኖች የጸኑና የማይለወጡ ናቸው። ቅድምም ይህንን ሀሳብ ተናግሬዋለሁ። ግን ይህንን ሳስብ የእግዚአብሔር ቃል ኪዳኖች፣ በዚህ በመጽሐፍ ቅዱስ ላይ ያሉ ቃል ኪዳኖች ሁለት አይነት መንገድ ሊከፈሉ እንደሚችሉ ጠቆም ባደርጋችሁ ጥሩ ነው። የእግዚአብሔር ቃል ኪዳኖች እዚህ መጽሐፍ ቅዱስ ላይ ያሉ ቃል ኪዳኖች፣ አንደኛ ቅድመ ሁኔታዊ ቃል ኪዳኖች አሉ። ሁለተኛ ቅድመ ሁኔታ የማይነካቸው ቃል ኪዳኖች አሉ። ምን ለማለት ነው ይህንን የምናገረው? እግዚአብሔር እንዲህ እንዲህ ብታደርጉ እንዲህ አደርጋለሁ ብሎ ያላቸው ቃል ኪዳኖች አሉ። ደግሞ ምንም ነገር ሳናደርግ እኔ ራሴ አደርጋለሁ ብሎ ያላቸው ቃል ኪዳኖች አሉ። አሁን ምንም ነገር እኛ ሳናደርግ ከተከናወኑ ቃል ኪዳኖች ብዙዎቹ ብዙዎቹ እንደዚህ ናቸው። ጌታ ኢየሱስ ክርስቶስ የመጣው እኛ ካደረግነው ነገር የተነሳ አይደለም። መስቀል ላይ የተሰቀለው እኛ ካደረግነው፣ እኛ መስቀል ላይ እንዲሰቀል ከሰራነው ስራ የተነሳ አይደለም። ራሱ እግዚአብሔር ካቀደው፣ ቅድ ካደረገው መልካም ከራሱ ከመነጨ ፍቅር የተነሳ ነው የሆነው አንዳንድ እኛ አድርገናቸው የሚደረጉ ነገሮች አሉ። ለምሳሌ መጸለይ አለብን፣ አንድ ነገር እንድናገኝ ጸሎት ያስፈልጋል። ቅድስና በሕይወታችን እንዲኖር እግዚአብሔር አሁን በምድር ላይ ከኛ ጋር እንዲሆን ከእግዚአብሔር ቃል በእግዚአብሔር ቃል ላይ እንደ እግዚአብሔር ቃል መመላለስ አለብን ከዳንን በኋላ። ስለዚህ ይህንን ብታደርጉ ይሄ ይሆናል የሚለው ነገር ይሄ ቅድመ ሁኔታዊ የሚባል ነው፣ ግን ከዳንን በኋላ የመጣ ነው። ለደህንነታችን ግን ምንም ያደረግነው ነገር የለም። ነገር በሙሉ እየተደረገው በማን ነው? በእግዚአብሔር በራሱ ነው። እግዚአብሔር ይመስገን እና እንደዚህ አይነት ነገሮችን እናያለን። ስጋ ለብሶ የመጣው መስቀል ላይ የተሰቀለው ደህንነታችን በሙሉ በእኛ ስራ ላይ የተመሰረቱ አይደሉም። እነዚህ የማይሻሩ የማይናወጡ፣ ለዘላለም የጸኑ ቃል ኪዳኖች ናቸው። ቃል ኪዳኖቹ የጸኑበትን ነገር እየተናገርኩ ነው። ሁለተኛው ሌላው ስላይድ ላይ ሁለተኛ ሦስተኛና አራተኛ ነጥቦች አሉ ለሰዎች ከሰራው ስራ የተነሳ ቃል ኪዳኖቹ የጸኑ ናቸው። ጌታ ኢየሱስ ክርስቶስ ለእኛ ለሰዎች ልጆች የሰራቸው በጣም አስደናቂ ስራዎች አሉ። አሁን ይህንን ስናስብ ሌሎች ጌታ ኢየሱስ ክርስቶስ በአጠቃላይ በፈጠራ ስራ ላይ የሰራቸውንም ማሰብ በጣም አስፈላጊ ነው። አሁን ይህንን ስናገር በሁለተኛ ነጥቤ ላይ እግዚአብሔር ለሰዎች ለእኛ፣ ለአንተም፣ ለአንችም፣ ለኔም ለሁላችንም በጣም አስደናቂ ብዙ ነገሮችን ሰርቷል። ለምሳሌ ሕይወታችን የሱ ነው። የእኛን ሕይወት ያገኘኑ ከሱ ነው። እኛ ራሳችንን ወደ መኖር አላመጣንም። ወደ መኖር ያመጣን እሱ ነው። የምንኖረው በሱ ዓለም ውስጥ ነው። በራሳችን ዓለም ውስጥ አይደለም። አንዳንድ ሰዎች አሜሪካ በመኖራቸው ሌላ ዓለም ውስጥ የሚኖሩ ይመስላቸዋል። ይሄ አሜሪካም ሆነ ኢትዮጵያ የማን ዓለም ነው? የእሱ ዓለም ነው። የምንኖረው በሱ ዓለም ነው የምንተነፍሰው የሱን አየር ነው። የምንሞቀው የሱን ፀሐይ ነው። የምንበላው የሱን የእሱን ስራ ነው አይደል። ስለዚህ የኛ የሆነ ምንም ነገር የለም። ስለዚህ እግዚአብሔር እንዲህ አይነት አምላክ ነው። ቀጥሎ ግን በክርስቶስ በኩል በመስቀል ላይ የሰራው ስራ አስደናቂ ነው። ስለዚህ ከዚህ ከዚህ እሱ ከሰራው ስራ የተነሳ ቃል ኪዳኖቹ በሙሉ የጸኑ ናቸው። አሁን ፍጥረትን ስንመለከት በዚህ በመጽሐፍ ቅዱስ እምነት ላይ ሳይንሳዊ ለሆኑ ነገሮች በሙሉ መሰረቱ የእግዚአብሔር ቃል ኪዳን ነው። ታውቃላችሁ፣ ምን ይላል መጽሐፍ ቅዱስ? ከኖህ የጥፋት ዘመን በኋላ ምን የሚል ቃል ኪዳን እግዚአብሔር ገብቷል? ከአሁን በኋላ መዝራትና ማጨድ ወቅቶች ማለት አራት ወቅቶች አሉ። የወቅቶች መፈራረቅ እና ሌሊትና ቀን ሳያቋረጡ ይሆናሉ ብሎ እግዚአብሔር ተናገረ። ልክ ከጥፋት ውሃ በኋላ መዝራትና ማጨድ አለ። ክረምት፣ በጋ እና መጸው፣ መከር ምናምን የሚባሉ ወቅቶች አሉ። አሁንም አሉ እንደቀጠሉ ይሄ የሚጠቃለልበት ጊዜ ይመጣል። ያ ጌታ ኢየሱስ እስከሚመጣ ድረስ በዚህ ቃል ኪዳን መሰረት ፍጥረት በሙሉ ዘሴም ስለሆነ ማለት ነው። ነገሮች በሙሉ ሳይንስ መሰረቱን ያገኘው እዚህ ጋ ነው። ነገሮች ተለዋዋጭ ቢሆኑ ሰዎች እንደሚያስቡት ሳይንስ ሳይንስ ሊሆን አይችልም ነበር ማለት ነው። ስለዚህ መስቀል ላይ የተሰራው ስራ፣ የመስዋዕትነቱ ስራ እጅግ በጣም የከበረው ነገር ተለዋዋጭ ቃል ኪዳን ሳይሆን የጸና ቃል ኪዳን እንዳለ የሚያሳይ ነው። የመንፈስ ቅዱስ ወደ ሰዎች መምጣት፣ በሰዎች ውስጥ መኖር፣ የእግዚአብሔር ቃል መሰጠት እና ተጽፎ እንዲጠበቅ መደረጉ የእግዚአብሔር ቃል ኪዳን የጸና መሆኑን የሚያሳይ ነው። በጣም ብዙ ነገሮች በዚህ ጉዳይ ላይ መናገር ይቻላል። ሶስተኛው ግን ለሰዎች ልጆች እግዚአብሔር ካለው አስደናቂ ፍቅር የተነሳ የእግዚአብሔር ቃል ኪዳን የጸና ነው። በጣም የሚገርም ነው። እግዚአብሔር እኛን የሚወድበት የመውደዱ ልክና ኃይል በቋንቋ መግለጥ አይቻልም። ስለዚህ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የዮሐንስ ወንጌል ጸሐፊ ሲናገር ምንድን ያለው ሰዎች ሁሉ በሱ አምነው የዘላለምን ህይወት እንዲወርሱ እግዚአብሔር ዓለሙን እንደዚህ ወዶ የዚህኛው ትርጉም እንዲህ ወዶ ነው የሚለው እንደዚህ ነው የሚለው። የግሪኩ እንደዚህ ወዶ ማለት ኢየሱስ ክርስቶስን እስከ መስጠት በመስጠት ወዶ እኛን ከዘላለም ጥፋት ወደ ዘላለም ሕይወት አመጣን ነው የሚለው። ያ አስደናቂ የእግዚአብሔር ፍቅር ነው። ስለዚህ ከፍቅሩ የተነሳ እኛ ሳንጠይቀው ያደረገልንን ነገር እግዚአብሔር በፍጹም ምን አያደርገውም፣ አይጥለውም፣ አይሽረውም። ይሄ ማረጋገጫችን ነው። አራተኛ የምናገርበት ነጥቤ እግዚአብሔር ቃል ኪዳኖቹን በሙሉ ያመጣቸው በመሃላም ስለሆነ ነው። አሁን ይህንም ማሰብ በጣም አስፈላጊ ነው። ዕብራውያን 6 ከ13 እስከ 19 ላይ ምን የሚል ቃል አለ? ሰዎች ከነሱ በሚበልጠው ይምላሉ፣ ለማስረዳት የሆነው መሐላ የሙግት ሁሉ ፍጻሜ ይሆናል ብሎ ስለዚህ እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱን እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ ሊዋሽ በማይቻል በሁለት በማይለወጥ ቃል መሐላ ማለላቸው ይላል። መሐላ ማለት ይሄ ነገር በምንም አይነት መንገድ ከዚህ ከዚህ የተነሳ ወይም ደግሞ የሆነ ስም ጠርቶ ሰው በቃ ይሄ ነገር ይሆናል ብሎ የሚናገረው ነው። ከጥቂት ዓመት በፊት ለንደን እያለው በዚህ ሀሳብ ላይ አንድ አርቲክል አንድ ጽሑፍ ጽፌ ነበር፣ እና ጽሑፉ የተጻፈው የሆነ እምነት ሰዎች የእኛ አምላክ ከነሱ አምላክ የተለየ መሆኑን እንዲያዩ ነበር። ማለት የእኛ አምላክ እዚህ ጋር እንደምትመለከቱት ምን ይላል መሰላችሁ? ሰዎች ከነሱ በሚበልጠው ይምላሉ፣ እግዚአብሔር ግን በራሱ ነው የማለው ይላል። አሁን ከቁጥር 13 ጀምሮ ስታነቡ የሌላ ሃይማኖት ሰዎች መጽሐፋቸው ላይ አንድ አስር ቦታ ላይ መጽሐፉን ሳነብ አምላካቸው በጨረቃ ማለ በጸጉር ማበጠሪያ ማለ በእስክሪፕቶ ማለ የሚል ቃል ታገኛላችሁ እና ይሄ በጣም ኢንተረስቲንግ ሆኖ አገኘሁት ለእኔ የእኛ አምላክ በራሱ ነው የማለው የእነሱ አምላክ ግን በማን ነው የሚብለው በጨረቃ በፀሐይ በጀንበር በስክሪፕቶ ኢቨን በማበጠሪያ እምላለሁ ይላል እና ያ አምላክ እንዳልሆነ የሚያሳይ ነው። መጽሐፍ ቅዱሳችን ላይ ግን እግዚአብሔር አምላክ ስለሆነ ከሱ በላይ ሌላ ማንም ስለሌለ በማንም ስላልማለ በማን ማለ ነው የሚለው? በራሱ ነው የማለው። ይሄ ግሩም የሆነ አስደናቂ መገለጥ ነው። እና ቃል ኪዳኖቹ በመሐላ የጸኑ ናቸው። ጌታችን ኢየሱስ ክርስቶስ እና እግዚአብሔር የሰጠን ቃል ኪዳን በፍጹም የማይፈርሱ ናቸው። እግዚአብሔር ይመስገን። የመጨረሻ ነጥቤ ያለው የእግዚአብሔር ቃል ኪዳኖች ግቡ ምንድን ነው? ግባቸው ምንድን ነው? እነዚህ ብዙ ቃል ኪዳኖች ግብ አላቸው ወይ? የታቀዱበት የመጨረሻ እቅድ አላቸው ወይ? ይህንንም በተመለከተ ሶስት ነገሮች ነው መሰለኝ የማቀርበው። ግን ይህንን ለመረዳት ከግሪኩ ላይ ቀጥታ የተተረጎመውን ቁጥር ሃያን ማሰብ አስፈላጊ ነው። ቁጥር ሀያ ምንድን ነው የሚለው? እዚኛው ላይ እና ሌላውም የአዲሱ መደበኛ የሚባለውም ላይ ያለው እግዚአብሔር ለሰጠው የተስፋ ቃል ሁሉ አዎን ማለት በሱ ነው። ስለዚህ ለእግዚአብሔር ስለ ክብሩ በእኛ የሚነገረው አሜን በሱ ደግሞ ነው ይላል። የግሪኩ ቀጥታ ትርጉም እንደዚህ ነው የሚለው የእግዚአብሔር የተስፋ ቃሎች በሙሉ በእርሱ አዎን፣ ነጠላ ሰረዝ በእርሱም አሜን ናቸውና ይላል። ተመልከቱ በልክ የግሪኩ እንደዚህ ነው የሚለው የእግዚአብሔር የተስፋ ቃሎች በሙሉ ሁሉም ሰላሳ ሺ በእርሱ ማለት በክርስቶስ አዎን ደግሞ በእርሱ ምንድናቸው አሜን ናቸውና። ለምን ይህም በእኛ በእኛ በእኛ በኩል ለእግዚአብሔር ክብር እንዲሆን ነው የሚል ሐሳብ ነው። በእኛ በኩል ለእግዚአብሔር ክብር ነው የሚል ነው ግብ አላቸው። የእግዚአብሔር የተስፋ ቃል ኪዳኖች ግባቸው ምንድን ነው? በእኛ ውስጥ እኛ ወደ እነሱ ስንመጣ የመጀመሪያው ነጥቤ በእኛ ውስጥ እነሱ ስራ እንዲሰሩ የተደረገ ግብ አላቸው። የእግዚአብሔርን የተስፋ ቃል አይተን ወደ ተስፋ ቃሉ ስንመጣና እምነታችንን በእሱ የተስፋ ቃል ላይ ስናደርግ አስደናቂ ተአምራዊ ስራ በሕይወታችን ይከናወናል። ሕይወታችን ይለወጣል። መጽናናት እናገኛለን። ተስፋ ይሞላናል። ብርታት፣ መንፈሳዊ ብርታት፣ መለኮታዊ ኃይል፣ መለኮታዊ ጥበቃ፣ የጸሎት መልሶች ሁሉ በእነዚህ በተስፋ ቃሎች ውስጥ ለእኛ ይሆናሉ። አብርሃምን እንድንወስድ እዚህ ጋ እንደ ምሳሌ አስቀምጫለሁ። አብርሃምን ብትወስዱ ዘፍጥረት ምዕራፍ 12 እና 15 ላይ እግዚአብሔር ቃል ኪዳን ገባለት በራሱ አብርሃም ምንም ነገር ሳያደርግ እግዚአብሔር በልጁ በዘሩ በኢየሱስ ክርስቶስ ዘሩ ነጠላ ነው። ገላትያ ምዕራፍ ሶስት ላይ እንደዛ ይለዋል። በዘሩ በኢየሱስ ክርስቶስ በኩል አሕዛብን እንደሚያድን እና በዘሩ በክርስቶስ በኩል እጅግ በጣም አስደናቂ ነገር እንደሚያደርግ ቃል ኪዳን ገባለት እና ምን ይላል ዘፍጥረት ምዕራፍ 15 ላይ አብርሃምም የእግዚአብሔርን የተስፋ ቃል አመነ፣ ጽድቅም ሆኖ ተቆጠረለት ይላል ስለዚህ ልክ እምነታችንን በተስፋ ቃሉ ላይ ስናደርግ ሕይወታችን በሙሉ ተለውጦ እኛ የእግዚአብሔር አማኞች የእግዚአብሔር ተከታዮች እንሆናለን ማለት ነው። እና አብርሃም በእምነት በረታ፣ በጽድቅ ተመላለሰ። እነዚህ የእግዚአብሔር የተስፋ ቃል ኪዳኖች በኛ ውስጥ መስራት ብቻ አይደለም፣ በእኛ ውስጥ ይሰሩና የስራው አላማ እግዚአብሔር እንዲከበር ማድረግ ነው። ለዚህ ነው አዲሱን ትርጉም ይሄንን የግሪኩን ትርጉም የማነብላችሁ። ይህም ይላል በእኛ በኩል ለእግዚአብሔር ክብር ነው። ቃሉ የተስፋ ቃሎቹ በሙሉ አዎንና አሜን ናቸው። እነዚህ አዎንና አሜን የሆኑት በክርስቶስ ነው። እና እነዚህ ላይ ተስፋችንን እምነታችንን እና ህይወታችንን ስንመሰርት በእኛ ውስጥ እግዚአብሔር ይከብራል ነው የሚለው። ጳውሎስ ይህንን ነው የሚናገረው። እና በጣም አስደናቂ ነው ይህንን ነገር ማየት። በእኛ ውስጥ እግዚአብሔር ሲከብር እግዚአብሔር አብ እኛ የሥላሴ አማኞች ነን። እግዚአብሔር አብ በዚህ በተስፋ ቃሎቹ መሰረት የኛ አባት የሆነና በእኛና በእግዚአብሔር መካከል ያለው ግንኙነት የአባትና የልጅ ግንኙነት ሆኖ እግዚአብሔርን አባታችን እንለዋለን። እሱ ደግሞ ወንዶችና ሴቶች ልጆቼ ይላል። ያን ጊዜ አባታችን ብሎ በመጠራቱ እግዚአብሔር በኛ ይከብራል። እግዚአብሔር ይመስገን። ሁለተኛ ጌታ ኢየሱስ ክርስቶስ ይከብራል ጌታ ኢየሱስ ክርስቶስ ስለተደረገልን ነገር እኛ በመስቀል ላይ በሱ ላይ እምነታችንን ስናደርግ እና ከሱ ጋር አንድ ስንሆን በሱ በኩል ከእግዚአብሔር ጋር ስንታረቅ እሱ ራሱ ወንድሞቼ ብዬ ልጠራቸው አላፍርም ብሎ የተናገረው በትክክል ይፈጸማል እና ወንድሞቼ እህቶቼ ተብለን መጠራታችን ለጌታ ለኢየሱስ ክርስቶስ እኛ በመዳናችን ማለት ነው። እኛ ወደዚህ ክብር በመምጣታችን ጌታ ኢየሱስ ክርስቶስ ይከብራል፣ መንፈስ ቅዱስም ይከብራል። አሁን እዚህ ቁጥር 21 ላይ እና 22 ላይ እዚህ ሁለተኛ ቆሮንቶስ ከ20 ቀጥሎ ምን የሚል ቃል አለ? በክርስቶስም ከእናንተ ጋር የሚያጸናን የቀባን እግዚአብሔር ነው ብሎ ደግሞም ያተመን የመንፈሱንም መያዣ በልባችን የሰጠን እሱ ነው ብሎ ልክ የእግዚአብሔር የተስፋ ቃሎች ላይ እኛ እምነታችንን ስንጥል መንፈስ ቅዱስ በውስጣችን ገብቶ እኛን ይቀባናል። እኛን ደግሞ የርስታችንን የመጨረሻ ማረጋገጫ ለመስጠት ማህተም ያደርግብናል። ስለዚህ መንፈስ ቅዱስም በእኛ ውስጥ ምን ይሆናል? ይከብራል። እነዚህ እነዚህ ሁሉ ነገሮች አሉበት። በጣም አስደናቂ ሚስጢራዊ፣ ዘላለማዊ እውነት ነው። የመጨረሻው ነጥቤ የክርስቶስና የቤተ ክርስቲያን አገልግሎት ፍጻሜ ያገኛል። ለምንድን ነው እነዚህ ሁሉ ቃል ኪዳኖች በክርስቶስ በኩል መጥተው በእኛ እግዚአብሔር እንዲከብር ነው የተባለበት ምክንያት? የቤተ ክርስቲያን አገልግሎት የመጨረሻ መደምደሚያ ፍጻሜው እዚህ ላይ ስለሆነ ነው። አሁን ቤተ ለነፍሳት ትሰብካለች፣ ትመሰክራለች፣ ሰዎች ይለወጣሉ፣ በጌታ በኢየሱስ ክርስቶስ ይሆናሉ። እና በዚህ ሁሉ የቤተ ክርስቲያን አገልግሎት ፍጻሜው፣ ክንዋኔው እና የመጨረሻ ታርጌቱ፣ ግቡ የእግዚአብሔር አስደናቂ ስራ በነፍሳት ውስጥ በሰዎች ውስጥ እንዲከናወንና የተቅበዘበዙ በክርስቶስ እንዲያርፉ የተቸገሩ ከችግር እንዲወጡ ሊበረቱ ኋላ የቀሩ ወደ ኋላ የተመለሱ እንደገና ተመልሰው በእምነት እንዲቆሙ የተንገዳገዱ እንዲበረቱ እና ልዩ ልዩ ፈተና ውስጥ ያሉ ከፈተና እንዲወጡ እና ሰዎች ከኃጢአትና ከአመፅ ህይወት ወጥተው የክርስቶስ ኢየሱስ ተከታዮች ሆነው እግዚአብሔር በቤተ ክርስቲያን እንዲከብር እኛም ደግሞ እንድንደሰት እግዚአብሔር የፈቀደበት መንገድ ነው እና እነዚህ ቃል ኪዳኖች እጅግ በጣም አስደናቂና ዘላለማውያን ናቸው። እነዚህን ቃል ኪዳኖች ማወቅና በነዚህ ቃል ኪዳኖች በየቀሉ እያነበብናቸው ከየምናነብበት ምዕራፍ አንቀጽ ውስጥ እያወጣናቸው በእግዚአብሔር ፊት እንድንጸናባቸው፣ እንድንቆምባቸው ደግሞም አንዳንድ ጸሎታችንን በቃል ኪዳን መሰረት እንድናደርግ የሚረዱን ናቸው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ከዋና ሀሳብ ፍሰቱ ወጣ ብሎ የእግዚአብሔር ቃል ኪዳኖች በሙሉ በእርሱ አወን ናቸው፣ የጸኑ ናቸው፣ የማይለወጡ ናቸው። አሜሪካ ብትገለባበጥ ኢትዮጵያም፣ ዓለም በሙሉ ቢናወጥ የእግዚአብሔር ቃል ኪዳን አይናወጥም። ነገሮች ቢገለባበጡ የእግዚአብሔር ቃል ኪዳን አይገለበጥ። ስለዚህ በእግዚአብሔር ቃል ኪዳን ላይ ያረፉ ሰዎች በሙሉ ነገሮች አካባቢያቸው በሙሉ እንዳልነበረ ቢሆን እነሱ በተስፋና በእውነት ጸንተው ነው የሚቆሙት። እንዲህ አይነት ጽናት እንዲህ አይነት ብርታት ለማግኘት ከፈለግን የእግዚአብሔርን የማይለወጡ የጸኑ ቃል ኪዳኖች ማጥናት፣ ማወቅ፣ በእነሱ ላይ እምነታችንን መመስረት እጅግ በጣም ያስፈልገናል። እግዚአብሔር ይመስገን።